ما هبرسه لا ما هبرسه ዲያቆን ሄኖክ ኃይሌ በአውስትራሊያ ቆይታቸው ስለሚያከናውኗቸው ሃይማኖታዊ ተግባራት በክፍለ አንዱ ቆይታችን ነግረውን ነበር። ውይይታችንን ከቆምንበት እንቀጥላለን። ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሀገርም ምሳሌ ነች ይባላል። ይሄ እርሶም ቀደም ሲል እንደተናገሩት በዘመናት ሂደት ውስጥ ያዳበረችው ያካበተችው ሀብት ነው፣ ወይም ስምን እንደ ሀብት ብንወስደው ማለት ነው። ያ ጸጋ፣ ያ መከበር በአሁን ሰዓት አለ ብለው ይገምታሉ ወይ? ምክንያቱም አልፎ አልፎ የምናያቸው አንዳንድ ነገሮች በቤተ ክርስቲያን ውስጥ የማይታሰቡ ነገሮች ሲደረጉ እናያለን፣ እና እንደዚህ አይነት ነገሮች አሁን አሉ ብለው ያምናሉ ወይ? ምንድን ነው መሰለሽ፣ አንዳንዴ በጣም በጥሩ ሁኔታ የተሰፋ ልብስ ጥሩ ቁመና የሌለው ሰው ይለብሰዋል እና ሲለብሰው ልብሱ ሰውየውን ይበልጠውና ወይ ባዶ መስቀያ ላይ የተሰቀለ ይመስላል። የልብሱም ውበት በዚያው ይጠፋል። ለዚህ ነው ዲዛይነሮች በመጀመሪያ ከመስፋታቸው በፊት መለካት ላይ የሚጠነቀቁት የሚጨነቁት። ትከሻው ጋር ይገጥማሉ፣ እጁ ጋር ይገጥማሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጣም በጥሩ ዲዛይነር የተሰራች በጣም በጥሩ ሰፊዎች ከጥንት ጀምሮ በታሪክ ከነበሩ ቅዱሳን አባቶች ጀምሮ ከሐዋርያ ዘመን የመጣውን ትምህርት ይዛ በጥሩ ሁኔታ የተሰፋች ልብስ ናት። አሁን ባለው ሁኔታ ያ ግሬስ አለ ወይ ያ ግርማው አለ ወይ ካልሽ የለበስናት ሰዎች ከልብሱ ጋር የሚገጥም ቁመና ስለሌለን አንመጣጠን ብለን ነው እንጂ ያወረድ ነው ቤተክርስቲያኗ። ምንም የጎደላን ነገር አልነበረም። እንግዲህ የሚበላውን በልተን የሚጠጣውን ጠጥተን ሰውነታችንን እንዲያገግም አድርገን ደግመን ለመልበስ እንሞክር ይሆናል ወይ ደግሞ የሚመጣው ትውልድ የሚመጥናት ተክለ ሰውነት፣ ተክለ ቁመና፣ መንፈሳዊ ቁመና ይዞ ሲለብሳት ያኔ ትገጥም ይሆናል እንጂ እሷ ላይ የጎደለ የለም። እኛ ላይ ግን እንዳልሹው በጣም ብዙ ጉድለት አለ። ሌላው ቤተ ክርስቲያኒቷ ለችግር፣ ለአገር ውድቀት፣ ወደ ድህነት ለማምራት፣ ጦርነቶች እንዲፈጠሩ ምክንያት ሆናለች የሚል ግምቶች አሉ። ይህንን እንዴት ይመለከቱታል? እርግጥ ነው አገራችን ረሃብ አለ፣ ችግር አለ፣ ግጭት አለ፣ አለመግባባት አለ። እነዚህ ሁሉ ችግሮች ያሉባት አገር ነች እና ቤተ ክርስቲያንም የዚህ አስተዋጽኦ አድርጋለች የሚሉ እምነቶች አሉ የተለያዩ ሰዎች እና የእርስዎ እይታ ምን ይመስላል በዚህ አዎ የመጀመሪያው ነገር ያው ስላለች ነው ለሁሉም ምክንያት መሆን የቻለችው ቤተ ክርስቲያን መኖሯ ነው። ለሁሉም የመጣ ሄደው ዱላውን እንዲያሳርፍም ለጥሩም ለመጥፎም ምክንያት አድርጎ እንዲያቀርባትም መኖሯ ነው። አገሪቱን ይዟ መቆየቷ ነው። ያልነበሩ አካላት ቢኖሩም እንደሚሰሩ አናውቅም፣ ግን ቤተ ክርስቲያኗ ለረጅም ዓመት መኖሯ ያመጣው በረከተ መርገም አይነት ነገር ነው መኖሯ በረከት ቢሆንም ደግሞ ያው የሚያመጣው መርገም አለ። ስለዚህ በየዘመናቱ ለተቀያየሩ ጉዳዮች መልካም ነገሩ ላይ ከምትመሰገነው ይልቅ በተለይ በዚህ ዘመን ደግሞ ቤተክርስቲያኗ የምትወቀስበት ሁኔታ ይታያል። ባለንበት ዘመን የቤተክርስቲያን ሰዎች ቤተክርስቲያንን ወክለን የምናገለግል ከአባቶች ወንድሞች፣ ሌሎችም የምናደርጋቸው ነገሮች እንደ ግለሰብ አይታዩልንም። እንደ ቤተክርስቲያን ነው የሚታየው። በእርግጥም ቤተክርስቲያን ወክሎስ ከቆመ ሰው ቤተክርስቲያን እንዲያደርገች ሊያሰኝ ይችላል። ስለዚህ ምንድን ነው አውግስጢኖስ የሚባል አንድ ሊቅ አለ፣ በቤተክርስቲያን ታሪክ ሴንት ኦግስቲን የሚባለው ማለት ነው። አንድ ጥሩ አባባል አለው። ኔቨር ጄጅ የፊሎዞፊ በኢድስ አቢዩዝ ይላል። አንድን ፍልስፍና አቢዩዝ በተደረገበት ልክ አትመዝ ነው ይላል። ሃይማኖትም በተለያዩ ሰዎች እጅ ሲገባ የሚደረጉ መጥፎ ነገሮች የዛ ሃይማኖት መገለጫዎች ናቸው ማለት አለ። ከዛ ውጪ እንደ አማኞች፣ እንደ ክርስቲያኖች ደግሞ በቤተክርስቲያን ሰዎች እና በቤተክርስቲያን አስተዳደር ወይም በግለሰቦች በእኛ ምክንያት ተስፋ ለሚቆርጡ ሰዎች የምላቸው መጽሐፍ ቅዱስ በጥሩ ሁኔታ ተናግሯል። በእምነታችሁ ዝላችሁ እንዳትደክሙ የጸናውን አስቡ ነው የሚለው ስለዚህ ሁልጊዜም አራያ ሊሆን የሚገባውም ቤተክርስቲያንንም ሊወክል የሚገባው ጸንቶ የተገኘው መልካም የሆነው ነው እንጂ በየዘመናቱ በኖህ ዘመን እኮ ሁሉ ነገር ጠፍቶ ስምንት ሰው ነው ከጥፋቱ ሀይዳ ነው። እነዛ ስምንት ሰዎች ናቸው ምድርን ያስቀጠሉት ቤተክርስቲያን የኖህ መርከብ ነች እዛ መርከብ ውስጥ በትክክል ገብተው መገኘት የሚችሉ ሰዎች ቁጥር እንደ ሃይማኖቱ እንደ ክርስትናው መኖር የሚችሉ ሰዎች ቁጥር ሊያንስ ይችላል እግዚአብሔር ለሙሴ ኮ ህዝብ ልቀይርል ብሎታል አንዱን ሙሴን ጥሩ ሆኖ ሲያገኘው ህዝቡን ልቀይርል ብሎታል ስለዚህ እኛ እንደ ህዝብ ጥሩ ከሆንም መሪዎቻችንን መቀየርና ነገሮች ማስተካከል ለእግዚአብሔር ምንም ነው እንኳን ለህዝብ ብሎ መሪ ቀርቶ ለመሪ ብሎ ህዝብ የሚቀይር አምላክ ነውና በዛ መልኩ ቢታይ በጣም ጥሩ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በውጭ ሀገር ያሉ የህብረተሰባችን ክፍሎች መንፈሳዊ ህይወታቸውን፣ ስነ ልቡናዊ መረጋጋትን በመፍጠር ልጆቻቸውንም ቅርጻ በማሳደግ ደረጃ ያላት አስተዋጽኦ ምን ይመስላል? እንግዲህ ዲያቆን ሄኖክ፣ እንደሚታወቀው እርሶ አውስትራሊያ ብቻ ሳይሆን የተለያዩ ሀገሮች ሄደዋል እና ቤተ ክርስቲያኒቷ እያበረከተች ያለችው ድርሻ ሰውን በመቅረጽ ደረጃ ለሰማያዊ ህይወት ብቻ ሳይሆን ለዕለት ዕለት ህይወታችንም ጥሩ ዜጋ ሆነ ለማሳደግ ልጆቻችን፣ የቤተ ክርስቲያኗ ድርሻ ምንድን ነው? ተወጥተናል ለማለት ባይቻልም ግን በጣም ብዙ ብዙ መልካም ነገሮች አሉ። መቼስ በእናንተ ሚዲያ እንዲ እንዲ ነው እንዲህ ነው ብዬ ዘርዝር ልናገራቸው የማልችላቸው አሁን ግን ዘመን እያመጣቸው ያሉ ከአቅም በላይ የሆኑ በጣም ብዙ ማህበራዊ ቀውስ የሚያመጡ ነገሮች አሉ። መናገር አልችልም ማለት የራሱ ራሱ ይናገረዋል። እና እንደዚህ ባለው ሁኔታ ከመቼውም ጊዜ በላይ አይደለም ለኢትዮጵያ ኮሚኒቲ፣ በአጠቃላይ ለዓለም የምታስፈልግበት ጊዜ ነው ቤተክርስቲያን። ምክንያቱም የሰው ልጅ እንደ ዘር መቀጠል የማይችልባቸው ነገሮች እየመጡ ነው ያሉት። ትናንትና ስንሰማ ለጆሮ ጭው የሚያደርጉንና የሚዘገንኑን ጉዳዮች ቅርባችን ሆነው የሚመጣው ትውልድ ደግሞ ምንም ማለት አይደለም ብሎ እንዲቀበለው አልፎ ከወጣቱ አልፎ እስከ ሕፃናት እየወረደ ነው ያለው። ስለዚህ በዚህ ሰዓት ከመቼውም ጊዜ በላይ እንደ ኖኅ መርከብ አደለም ለኢትዮጵያውያን ኮሚዩኒቲ፣ ለዓለም መጠለያ መሆን የምትችል በትክክል ቤተክርስቲያን ናት ብዬ ነው ማምነው። ግን ሙሉ በሙሉ ቤተክርስቲያን የቤተክርስቲያንን ስራ መስራት አለባት። አገር ቤት ያለው ማህበራዊም ወይም ፖለቲካዊ ጉዳዮች ከፍ ዝቅ ባሉ ቁጥር አብረን የምንሞቅ የምንበርድ ከሆነን እንኳን ሌላውን ልናድን እኛም ማዳኝ እንፈልጋለን። ስለዚህ መንፈሳዊ ስራ መንፈሳዊ ስራ ላይ ብቻ ተተኩሮ ከተሰራ ክብርም ይኖረዋል። በተለይ በአገልግሎት ላይ ያለነው አባቶች፣ የቤተክርስቲያን ሰዎች ሙሉ በሙሉ ትኩረታችንን የቤተክርስቲያኗ ስራ ላይ ካደረግነው አደለም ለሌላው ኮሚኒቲ ለዓለም ጭምር መትረፍ እንችላለን ብዬ አስባለሁ። ከዚህ ቀደምም አድርገነው በነበረው ትምህርትም አሁንም እግዚአብሔር ቢፈቅድ በየቀኑ ከሰኞ እስከ ሐሙስ ባሉት ቀናት በዚህ ሀገር አምስት ተኩል ከፋይፍ ሰርቲ ጀምሮ የሚደረግ ከሰኞ እስከ ሐሙስ የሚደረግ መርሃ ግብር ነው። ዋነኛ ታርጌቱ ቤተ ክርስቲያን የሚመጡ አጥቢያው ያሉ ምዕመናንን ማስተማር አይደለም። ይሄንን በጣም ላሰምርበት እወዳለሁ። ከዚህ በፊትም በነበረው ቤተ ክርስቲያን የማይመጡ የነበሩ ራቅ ያሉ ሰዎች ነበሩ። መተው ይማሩ የነበረው በዛው የቀሩ አሉ። ቤተ ክርስቲያን ውስጥ አሁንም እግዚአብሔር ቢረዳን የምናስበው በተለያየ ምክንያት እንዲህ የቤተ ክርስቲያን አገልግሎት ላይ የማይሳተፉ ወጣቶች፣ እንደ አልፎ አልፎ ለበዓል ከመሳለም ውጪ ብዙ ምንትን የማይሉ ሰዎች ለጥቂት ሳምንታት የሚሰጥ ትምህርት ስለሆነ አመሻሽተው ወደ ቤተ ክርስቲያን ቢመጡ የማይጸጸቱበት ጊዜ እንደሚያሳልፉ ተስፋ እናደርጋለን። ሌሎችንም እንዲጠሩ የተማረውን ማስተማር የተተከለውን መኮትኮት ሳይሆን የራቁትን ማምጣት ስለሆነ የዚህ መርሃ ግብር ዋነኛ ዓላማ ይህን የሚሰሙ ሁሉ እንዲታደሙ ጥሪ እናስተላልፋል። ቅድም መንፈሳዊ ነን እንጂ መንፈስ አይደለንም ብለው ነበር። በቅርብ የሚያውቋቸው ሰዎች ይኖሩ ይሆናል በቅርብ ማዕቆት ሰዎች ደግሞ እዚህ ያሉ አውስትራሊያ ያለውን ማህበረሰብ ሊያገለግሉ ሲመጡ ከኋላ ጥለዋቸው የመጡት ነገር አለ። ትንሽ መለስ ሲበሉና ቢነግሩን ለአድማጮቻችን፣ እንዲሁም ደግሞ እዚህ ለሚያገለግሏቸው የህብረተሰባችን ክፍሎች። አዎ እንግዲህ ያውቃሉ ብዬ እገምታለሁ። አንድ ዓመት ሆኖኛል ወደ ጋብቻ ከገባው። ስለዚህ አዲስ ሙሽራ ባልባልም፣ ያው ግን ገና የመጀመሪያ ዓመት ላይ ነው ያለሁት። ከዛ ውጭ ደግሞ የወጣቶች መንፈሳዊ ፕሮጀክት አለን በጋራ የምንሰራው ኢትዮጵያዊ ጃንደረባ ትውልድ ይባላል። እዛ ላይ ያው እኔ እንደ የአድቮኬሲ ስራ ነው የምሰራው ወይም የህዝብ ግንኙነት ነው መሰራው እንጂ ከዛ ያለፈ ሚና የለኝም። ግን ራሱን የቻለ ስትራክቸር ያለው ትልቅ ተቋም ነው ቤተክርስቲያኗ ፍቃድ ሰጥታ የምታንቀሳቅሰው። እዛ ላይ ያሉ ብዙ ተማሪዎች፣ ብዙ ወጣቶች አሉ። የኢትዮጵያ ጃንደረባ ትውልድ እንግዲህ የመጀመሪያው የመጽሐፍ ቅዱስ ላይ ያለ ኢትዮጵያዊ ታሪክ ነው። መጽሐፍ ቅዱስ እያነበበ ኢየሩሳሌም ተሳልሞ ሲመጣ የተጠመቀ ባለስልጣን፣ ባለጸጋ፣ አንባቢ ሰው ነው። ያን አይነት ሰው ያስፈልጋታል ኢትዮጵያ በሚል እሱን ለመፍጠር የተቋቋመ የኢትዮጵያዊ ጃንደረባ ትውልድ የሚባል ማህበር ነው። ንባብ ላይ፣ ቢዝነስ ላይ፣ መንፈሳዊ ህይወት ላይ የሚሰራና ወጣቶችን በኢትዮጵያዊ ጃንደረባ መንፈስ ማነቃቃት እንዲያመጡ ለማድረግ የሚሞክር መንፈሳዊ ፕሮጀክት ነው። ያንን ነው እንግዲህ ትቼ የመጣሁት። ምን ያህል ነው የሚቆዩት? አውስትራሊያ አንድ ወር። ዲያቆን ሄኖክ ኃይሌ በዚህ አጋጣሚ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን። የአውስትራሊያ ቆይታዎትም የተሳካ እንዲሆንለት ምኞታችን ነው። እኔም አመሰግናለሁ። እግዚአብሔር ስጥልኝ። ለኤስቢኤስ ራዲዮ የአማርኛው ቋንቋ ፕሮግራም ማርታ ጸጋው ነበርኩ። ከሜልበር እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።